አርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ለመሆን እየተፎካከሩ ያሉት የሪፐብሊካን ፓርቲው እጩ ዶናልድ ትራምፕና የዲሞክራቲክ ፓርቲው እጩ ሂለሪ ክሊንተን በአንድ መድረክ ላይ ፊት ለፊት ተገናኝተው ለመጀመሪያ ጊዜ ሊሞሻለቁ ነው ሰዎች እያሉ ያሉት። ጥቂት ሰዓቶች ቀርተዋል። ስድስት ሰዓት ያህል ጊዜ ነው የቀረው። ጂም ማለን ያጠናቀረው ዘገባ አለ። አዲሱ አበበ ተከታዩን ይዞ ቀርቧል። የዛሬው የመጀመሪያው ክርክር ከሂለሪ ክሊንተን ጋር የነበራቸውን ሰፊ ልዩነት ላጠበቡት ለዶናልድ ትራምፕ ትልቅ ትርጉም ይኖረዋል። አሜሪካን እንደገና ጠንካራ እናደርጋታለን አሜሪካን እንደገና ታላቅ እናደርጋታለን። አመሰግናለሁ። እግዚአብሔር ይባርካችሁ። ሂለሪ በዛሬው የመጀመሪያ ክርክር ትኩረት የሚያደርጉት ሁሉን አካታች የሆነ ኢኮኖሚ እንደሚገነቡ ለመራጮቻቸው ማረጋገጥ ነው። ሁላችንም ዋጋ አለን። በዓለማችን ታላቁ አገር በዩናይትድ ስቴትስ ውስጥ ሰው ሁሉ እኩል መፈጠሩን እናምናለን። የዛሬው ክርክር አቅጣጫ ለዋጭ ወይም አስለዋጭ ሊሆንም እንደሚችል የጆርጅ ታውኑ ፕሮፌሰር ማቲው ዳለክ ይናገራሉ። በአሁኑ ወቅት ምርጫው ብዙዎች ከገመቱት በተለየ ሁኔታ የተቀራረበ ነው። በመሆኑም ውጤቱ ለሁለቱም ተወዳዳሪዎች ትልቅ ትርጉም ይኖረዋል። በአሜሪካ ፕሬዚዳንታዊ ምርጫ የቴሌቪዥን ክርክር የተጀመረው እንደ አውሮፓ አቆጣጠር በ1960 ዓ ም ነው። በፕሬዚዳንት ሪቻርድ ኒክሰን እና በጆን ኬኔዲ የውድድር ዘመን የጆርጅ ሜሰን ዩኒቨርሲቲው ጄሬሚ ማየር እንደሚሉት ታዲያ ከዚያን ጊዜ ጀምሮ ክርክሮቹ በፕሬዚዳንታዊ ምርጫዎች ላይ የማይናቅ አንደምታ አሳድረዋል። በማንኛውም ማለት ልዩ ሁኔታ በሌለባቸው ዓመታት ከፓርቲዎቹ ኮንቬንሽኖች ማለትም ጉባኤዎች በኋላ ክርክሮቹ ብቸኛ የውድድሩን አቅጣጫና አካሄድ ለዋጮች ናቸው። በዚህም ጊዜ ነው ብዙ ተመልካቾች የቴሌቪዥኑን ክርክሮች የሚከታተሉት። ሁለቱም ትራምፕም ሆኑ ክሊንተን በዚህ ዓመት ፓርቲዎቻቸውን ተወክለው ባካሄዷቸው የመጀመሪያው ክርክራቸው አጥጋቢ ውጤት አስመዝግበዋል። ይሁንና የትራምፕ ድንገተኛና የማይጠበቅ ባህሪ ለክሊንተን ፈተና እንደሚሆንባቸው የጆርጅ ታውኑ ስቴፈን ዌይን ተናግረዋል። እንግዲህ የዶናልድ ትራምፕ ልዩነት ምንድን ነው? የሂለሪ ክሊንተንን ያህል ጨዋነት የላቸውም። እናም መንገድ ካገኙ የውስጥ ገመናን ከማጋለጥ ወደኋላ ኋላ አይሉ። ሁለቱም ተወዳዳሪዎች በመራጮች ዘንድ ጥሩ የግምገማ ነጥብ ወይም ጥሩ ማርክ አላገኙም። እናም ክርክሮቹ መልካም አጋጣሚም አደጋም ይኖራቸዋል ማለት ነው ያሉት ደግሞ የጆርጅ ሜሰኑ ጀረሚ ሜየር ናቸው። ክርክር ሲባል አንድ ተወዳዳሪ ከሌላው ጊዜ ለየት ያለ ስሜት እንዲፈጥር ወይም አሉታዊ ስሜትን ሊያስወግድ የሚችልበትን ሁለተኛ እድል የሚሰጥ ማለት ነው። የዛሬው ክርክር ከሶስቱ አንዱ ሲሆን፣ አንዱ እጩ ምክትል ፕሬዚዳንቶቹ ፊት ለፊት የሚቀርቡበት እንደሆነም ታውቋል።